በደቡብ ሜጫ ወረዳ የሰላም ኮሚቴ አባል ሁናችኋል በሚል በስፍራው የሚንቀሳቀሱ የፋኖ ታጣቂዎች መያዛቸው ከተገለጸ ከ13 በላይ ሰዎች ውስጥ ቢያንስ አራቱ መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ገርጨጭ በተባለ የወረዳው ከተማ አራት ሰዎች ጭካኔ በተሞላበት መንገድ ተገድለዋል ያለው የአማራ ክልል መንግስት ጽንፈኛ ኃይሎች ሲል የጠራቸውን አካላት ተጠያቂ አድርጓል። ከወረዳው አባላትን አልመለመልኩም ያለው የአማራ ክልል የሰላም ምክር ቤት በበኩሉ ግድያውን አጥብቆ እንደሚያወግዝ ገልጿል። የአሜሪካ ድምፅ ከፋኖ ታጣቂዎች በኩል አስተያየት ለማግኘት ያደረገው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝሩን ይዟል። በአማራ ክልል ሰሜን ጎጃም ዞን ደቡብ ሜጫ ወረዳ ከትናንት በስቲያ ሰኞ ሐምሌ 15 ቀን 2016 ዓ ም አራት ሲቪል ሰዎች በታጣቂዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው ሁለት የወረዳው ነዋሪዎች አረጋግጠዋል። ካለፈው ሰኞ ምሽት ጀምሮ ከጎልማሳ እስከ አዛውንት የዕድሜ ክልል ውስጥ የሚገኙ ወንዶችና ሴቶች በእንብርክክ ሲሄዱ የሚያሳይ ተንቀሳቃሽ ምስል በማህበራዊ የትስስር ገጾች ላይ በብዛት እየተሰራጨ ይገኛል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ ድምጻ ቸውንም አየር ላይ እንዳናውል የጠየቁን አስተያየታቸውን የሰጡን የሜጫ ወረዳ ነዋሪዎች ስለ ሁኔታው ሲገልጹ በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በቁጥር 18 የሚደርሱ ሰዎችን ባለፈው ሳምንት እሁድ ሐምሌ 14 ቀን ከየቤታቸው ከሰበሰቧቸው በኋላ በእስራት አሳድረዋቸዋል ብለዋል። በመቀጠል በማግስቱ ሰኞ ዕለት ደግሞ ግለሰቦቹን ታስረው ካደሩበት ወደ አደባባይ በማውጣት በእንብርክክ ሲያስኬዷቸው ነበር ካሉ በኋላ ከመካከላቸው አራቱ በዚያ ዕለት እንደተገ እንደገደሉ አስረድተዋል። ከግድያው የቀሩት ደግሞ እያንዳንዳቸው በነፍስ ወከፍ 100 ሺህ ብር ተቀጥተው እንደተለቀቁ መረጃ ደርሶናል ብለዋል። አስተያየት ሰጪዎቹ 18ቱ ሰዎች በቁጥጥር ስር የዋሉት ከባህር ዳር ተመልሰው በየቤታቸው ከገቡ በኋላ እሁድ ዕለት ነው ያሉት እነዚሁ ሁለት አስተያየት ሰጪዎች፣ ተጎጂዎቹ ወደ ባህር ዳር አቅንተው የነበረው በወባ በሽታ ዙሪያ ለስልጠና ተጠርተው ነው ሲሉ አክለዋል። በአካባቢው ያሉ ታጣቂዎች በአንጻሩ በሰላም ምክር ቤቱ ለውይይት ተጠርተው እንደሄዱ በመጠርጠር ይዘናቸዋል እንዳሉ ነው የተናገሩት። የአማራ ክልል መንግስት ኮሚኒኬሽን ቢሮ ትናንት ማክሰኞ ሐምሌ 16 ቀን 2016 ዓ.ም ባወጣው መግለጫ በደቡብ ሜጫ ወረዳ ገርጨጭ በምትባል ከተማ ነዋሪ የሆኑ የሃይማኖት መሪዎችን፣ የአገር ሽማግሌዎችንና እናቶችን በእንብርክክ በማስኬድ ኢሰብአዊ የሆነ ቅጣት በመቅጣት ቀጥሎም ጭካኔ በተሞላበት ሁኔታ ገድለዋቸዋል ሲል ጽንፈኛ ኃይል ያላቸውን አካላት ከሷል። ተጎጂዎቹ ለተለያዩ ስራዎች ወደ ባህር ዳር ከተማ ደርሰው ሲመለሱ የሰላም ኮሚቴ አባላት ለመሆን ነው በሚል ምክንያት እርምጃ እንደተወሰደባቸውም ቢሮ አመልክቷል። የደቡብ ሜጫ ወረዳ ቤተ ክህነት ስራ አስኪያጅ መሪጌታ ግሩም፣ የሀገር ሽማግሌ አቶ ዘነብ አድማሱ፣ ሌላ የሀገር ሽማግሌ አቶ አስማማው አቤና፣ ወይዘሮ የኔያየው ዳኛው የተባሉ የከተማው ነዋሪዎች ተገድለዋል ሲል ቢሮው በስም ጠቅሶ ገልጿል። የአሜሪካ ድምፅ ስለ ጉዳዩ ከፋኖ ታጣቂዎች በኩል አስተያየትና ምላሽ ለማግኘት ያደረገው ሙከራ ለጊዜው አልተሳካም የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ መልአከ ምረት ግሩማ አለነ ስለተፈጸመው ድርጊት ዝርዝር መረጃ እንደሌላቸው ገልጸው የደቡብ ሜጫ ወረዳ ቤተ ክህነት ስራ አስኪያጅን ጨምሮ አራት ሰዎች መገደላቸውን ግን እንዳረጋገጡ ተናግረዋል ሚዲያ ላይ ካለው ውጭ ያወቅኩት የለም ያኛውም ይኛው ሚዲያ የሚለውን አያለ ገዳዩ የገደለበትን ምክንያት እሱ ብቻ ነው የሚያውቀው ግን ሙተዋል ተቀብረዋል። ሌሎችም አብረው ሙተዋል እንደ ስራ ኃላፊም ቢሆን ባለን ማጣራት ይሄ ነው ያለው። በሞታቸው ነው የተነገረን። እንግዲህ ሰኞ ነው ሞቱ ተብሎ የተነገረ የተቀበሩትም ሰኞ ይኸው ነው። አራት ናቸው በመሰረቱ ይህን መረጃውን የተለየ ነገር አይኖረኝም። ሰኔ ማንም እንደሚያውቀው ነው ማውቀው። ምክንያቱም አሁን ባለው ሁኔታ የተለየ እውቀት ሊኖረን አልቻለም። የአማራ ክልል የሰላም ካውንስል የህዝብ ግንኙነት ኃላፊ አቶ እያቸው ተሻለ ግድያው መፈጸሙን ካውንስሉ እንዳረጋገጠ ገልጸው የጉዳቱ ሰለባዎች ግን ከካውንስሉ ጋር ምንም ግንኙነት የላቸውም ብለዋል። ድርጅቱ እንደተፈጸመ እኛም እንደማንኛውም ሰው እየሰማን ነው። እዛ አካባቢ ያለ ሰዎችም ደውለን ለማረጋገጥ ሞክረናል። ተፈጽሟል ወይም ለው በእኛ በግላችን ሰላም ካውንስሉም ስለሚመለከተው እንደተፈጸመ የአይን እማኞች እዚያ ነግረውናል። ነገር ግን በእኛ ደግሞ ማረጋገጫ የሰላም ካውንስሉ አባላት አይደሉም። እንግዲህ የሚሉን ለሌላ ስራ ባህር ዳር ለሌላ ስራ ደርሰው ሲመለሱ ወደ ሰላም ካውንስሉ ነ የሄዳችሁ በሚል ነው የተያዙ ነው የሚሉት በመሰረቱ እዛ ደቡብ ሜጫ የተባለው የሰላም ካውንስል እኛ አላቋቋመንም አልተቋቋመም። ገና እኚህ ሰዎች ግን ከባህር ዳር ለተለያየ ስራ ደርሰው እንደተመለሱ የክልሉ መንግስትም እዛ ያለው አስተዳደርም ጠይቀን አለኝ ሌላ ጤና ዚ ጎጂ ልማድ ጋር የተያያዘ የሆነ ስልጠና ነበር። ያ ስልጠና እንደተካፈሉ ና የተመለሱም በአስራ ሁለት ነው። እኛ መድረክ ያካሄድንም ሲጀመር የሰሜን ጎጃም ና የባህር ዳር ትናንትን ነው። ስለዚህ እኛ ጋር አባልም አይደሉም። እኛ ደግሞ በቅዳችን ያካታት ነው። መንግስት ባለበት ከመንግስት ጋር በመተባበር ነው፣ ፋኖ ባለበት ደግሞ ከፋኖ ጋር በማተባበር ነው እንሰራዋለን እያሰብን ያለው ነዛ ወረዳ በፋኖ ሀይሎች ና ያለ ገና ፋኖዎችን አነጋግረን እነሱ ከፈቀዱ ብቻ ለማቋቋም ነው ጥረት እያደረግን ነው የነበረን እንጂ አላቋቋም ነው። ከዛ ወረዳ ሲቀጥል የተያዙ ሰዎች የተባሉት አስራ ሰባት ናቸው። እኛ ደግሞ ሰላም ካውንስል በወረዳ የምናቋቁመው አስራ አንድ ነው እና እኛ አባላት አይደለም። ካውንስሉ ድርጊቱን እንደሚያወግዘውም አቶ እያቸው ተሻለ ተናግረዋል። እኛ እየሰራን ያለ በክልሉ ግድያ እንዲቆም ነው። አጠቃላይ ያለው ክልሉ ላይ ያለው ግጭት ፖለቲካል ግጭት ነው። ይህ ግጭት ደግሞ በሶስተኛ ወገንና አደራዳሪ በድርድር ይፈታል የሚል እምነት ይዘን ነው እየተንቀሳቀስ ነው ያለ። ሲቀጥልም የእኛ ሚና አደራዳሪም አይደለንም፣ ተደራዳሪም አይደለንም፣ አመቻች ነን። ከዛ በኋላ ቦታም አደራዳሪ የሚመርጡት ራሳቸው ሁለቱ ወገኖች ናቸው። ስለዚህ እኛ የሰው ህይወት መጥፋት ይቆም እያሉ እየታገልን ባለንበት ሰዓት ተጨማሪ የሰው ሕይወት እንዲጠፋ ማድረግም ተገቢም አይደለም የምናወግዘው ነው። ለምሳሌ እነዛ በቪዲዮም እንዳየ ነው የካውንስሉ አባል ናችሁ በሚል ነው ተገደሉ ተብሎ የተለቀቀው ቪዲዮ ቢሆንም ኑሮ ካውንስሉ የሚያስጠቃ ኃጢአት እየሰራ አይደለም። እኛ በነገራችን ላይ የእኛ የሰላም ካውንስሉ ምዕራባውያን ከሚያቀርቡ ጥያቄ የተለየ አይደለም ያቀርበው የአሜሪካ ኤምባሲ፣ የአፍሪካ ኤጋድም ተደራደሩ ነው የሚሉ እኛም ተደራደሩ ነው ያሉ ነው። ስለዚህ እውነት ለመናገር ሊታሰብበት የሚገባ ተገቢ ያልሆነ ነው ብለን ነው የምናስበው። እና አሁንም ማን እንደፈጸመው ያን ያክል ማረጋገጫ የለንም። ማንም ያደርገው ማንም፣ ግን ተቀባይነት የሌለው ጉዳይ ነው። በንጹሀን ላይ የሚደረግ ግድያ ማንን የፈጽመው አሩቀ ነው የምናወዞ በምክትል ርዕሰ መስተዳድር ማድረግ የአማራ ክልል አስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በክልሉ ወቅታዊ የጸጥታ ሁኔታ ላይ ዛሬ ረቡዕ ለመንግስት የብዙሀን መገናኛዎች መግለጫ ሲሰጡ በደቡብ ሜጫ ወረዳ ገርጨጭ ከተማ ባለፈው ሰኞ ዕለት ተገድለዋል ያሏቸውን አራት ሰዎች በስም የዘረዘሩ ሲሆን አስራ ሶስት ሰዎች ደግሞ ያሉበት አይታወቅም ብለዋል። በዚህ ጉዳይ ላይ ከፋኖ ታጣቂ ቡድኖች በኩል ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ